የኦሮሞ ነጻነት ግንባር ከፍተኛ አመራር የነበሩት በቴ ኡርጌሳ ባለፈው ሚያዝያ ወር መጀመሪያ ላይ መገደላቸውን ተቀትሎ በቁጥጥር ስር የዋሉት ወንድማቸው አቶ ሚሎ ኡርጌሳ አሁን በመቂ ከተማ ፖሊስ ጣቢያ እንደታሰሩ መሆናቸውን ቤተሰቦቻቸው ተናግረዋል። በደህንነት ስጋት ስማቸው እንዳይጠቀስ የጠየቁ የሟች ቤተሰብ አባል የሁለት ልጆች አባት የሆኑት አቶ ሚሎ ፍርድ ቤት ቀርበው የተመሰረተባቸው ክስ ባይኖርም አሁንም በፖሊስ እጅ መሆናቸውን ገልጸዋል። ከግድያው አስቀድሞ አቶ በቴ አርፈውበት ነበር የተባለው ሆቴል ባለቤትም ከወንድማቸው ጋር እንደታሰሩ መሆኑን ጠቁመዋል። በተያያዘ የአቶ በቴ ወርጌሳ ግድያን ተከትሎ በቁጥጥር ስር መዋሉ የተነገረው የአዲስ አበባ ዩኒቨርሲቲ ተማሪው ሶራ ጅርማ ለሦስት ወራት ፍርድ ቤት ሳይቀርብ ታስሮ እንደሚገኝ አባቱ አቶ ጅርማ ሊያስመልክተዋል። የምስራቅ ሸዋ ዞን የፖሊስ የሟች አቶ በቴዎርጌሳ ግድያውን በምርመራ ሂደት ላይ መሆኑን ገልጾ ስለ ጉዳዩ ማብራሪያ ከመስጠት ተቆጥቧል። ገልሞ ዳዊት በዚህ ጉዳይ ላይ ተጨማሪ ያለው የኦሮሞ ነጻነት ግንባር ከፍተኛ አመራር የነበሩት አቶ በቴዎርጌሳ ባለፈው መያዝ አንድ ቀን 2016 ዓ ም በኦሮሚያ ክልል ምስራቅ ሸዋ ዞን መቂ ከተማ መገደላቸውን ተከትሎ ወንድማቸው አቶ ሚሎ ርጌሳ በቁጥጥር ስር መዋላቸውን ያስታወሱት የቤተሰብ አባል አሁንም እንደታሰሩ መሆናቸውን ለአሜሪካ ድምፅ ተናግረዋል። በደህንነት ስጋት ስማቸው እንዳይገለጽ የጠየቁት እኚሁ የቤተሰብ አባል የሁለት ልጆች አባት የሆኑት አቶ ሚሎ ርጌሳ ሶስት ጊዜ በመቂ ፍርድ ቤት ቢቀርቡም የተመሰረተባቸው ክስ አለመኖሩን ጠቅሰው አሁንም ፖሊስ ያለ ምክንያት አስሯቸዋል ብለዋል። ተዋለሚ ደቢያኒ ካፈመን ያኔ የአቶ በቴዎር ጌሳን ቀብር ፈጽመው እንደተመለሱ እህታቸውን ስምቦርጌሳን እና ወንድማቸውን ሚሎርጌሳን ቃላችሁን ተሰጡናላችሁ ብለው ነበር የወሰዷቸው። ስምቦ ወዲያው ስትለቀቅ፣ ሚሎ ግን ላለፉት ሶስት ወራት በእስር ላይ ነው። ለሶስት ጊዜ በመቂ ወረዳ ፍርድ ቤት አቅርበውት ነበር። የተከፈተበት የክስ መዝገብ ግን የለም። እንዲሁ ነበር ያመላለሱት። ዳኛም ፖሊስ ማስረጃ እንዲያመጣ ቢጠይቅም ማቅረብ ባለመቻሉ ሚሎር ጌሳ ነፃ እንደሆነ ገልጿል። ይህ ከሆነ አንድ ወር አልፏል። እኛም ተመላልሰን ስንጠይቅ ገና የስልኩ ፎረንሲክ ምርመራ ውጤት አልመጣም ከሚሉን በቀር ሌላ ምላሽ የላቸውም። በአቶ በቴ ኦርጌሳ ግድያ ጉዳይ እየተደረገ ስለተባለው የምርመራ ሂደት ከመስማት ውጭ ለቤተሰብ የተገለጸ ነገር አለመኖሩን እኚሁ የቤተሰብ አባል ጠቁመዋል። አቶ በቴ በተገደሉበት ሌሊት ቀደም ሲል አርፈውበት የነበረው ሆቴል የጥበቃ አባልና የእንግዳ ተቀባይ ሰራተኛም ለሁለት ወራት ታስሮ ከቆዩ በኋላ መለቀቃቸውንም አስታውቀዋል። የሆቴሉ የጥበቃና የእንግዳ ተቀባይ ሰራተኞች እንዲሁም አስከሬኑ ተገኘ በተባለበት ቦታ በጥበቃ የተሰማራ ሌላ ሰው ከሁለት ወራት በላይ በአዳማ ከተማ የምስራቅ ሸዋዞን ፖሊስ ጣቢያ በእስር ቆይተው ተፈተዋል። የሆቴሉ ባለቤት ግን ከነሚሎ ጋር እንደታሰረ ነው ያለው። ስለ ግድያው እምብዛም መረጃ ያለው አይመስለኝም። እኚሁ የቤተሰብ አባል አሁንም የወንድማቸውን ግድያና የሌላ ወንድማቸውን እስር በተመለከተ ቤተሰቦቻቸው የከተማውን የመንግስት ኃላፊዎች ከመጠየቅ እንዳልተቆጠቡ ገልጸዋል። በሌላ በኩል ፖሊስ ከአቶ በቴዎርጌሳ ግድያ ጋር በተያያዘ በቁጥጥር ስር አውለዋቸዋል ከተባሉት 13 ሰዎች አንዱ መሆኑ የተገለጸው የአዲስ አበባ ዩኒቨርሲቲ ተማሪ ሶረ ጅርማ አሁንም ፍርድ ቤት አለመቅረቡን አባቱ አቶ ጅርማ አሊ ተናግረዋል። ከልጄ ጋራ በቁጥጥር ስር የዋሉት 13 ሰዎች ይሆናሉ። ጉዳዩን የያዙት የአዳማ ከተማ ባለስልጣናት ናቸው ሲሉኝ እዚያው ሄጄ የዞኑን ፖሊስ መምሪያ ስጠይቅ ይፈታል አሉኝ። እንዲህ ካሉኝ አንድ ወር ከ15 ቀን በኋላ ተመልሼ ስጠይቅ ሁለት ሳምንት ጠብቅ አሉኝ። ይህንንም ካሉኝ ወር ሊሆነው ነው። ልጄ የዩኒቨርሲቲ ተማሪ ነው። ያለኝ ወንድ ልጅ እርሱ ብቻ ነው። በሌላ ጉዳይ እጁ ይኑር አይኑር የማውቀው ነገር የለም። እስካሁን ግን ፍርድ ቤት ቀርቦ የተመሰረተበት ክስ የለም። የምስራቅ ሸዋ ዞን ፖሊስ መምሪያ የእውነት ከፍተኛ አመራር በቴዎርጌሳ ግድያን የሚያጠና ቡድን ማቋቋሙንና የምርመራ ውጤቱንም ይፋ እንደሚያደርግ በወቅቱ ማስታወቁን የመንግስት ብዙሃን መገናኛዎች የመምሪያውን አዛዥ ጠቅሰው ዘግበዋል። የግድያ ምርመራው ስላለበት ደረጃና የተጠርጣሪዎች ሁኔታን በተመለከተ የተጠየቁት የመምሪያው አዛዥ ጉዳዩ አሁንም በሂደት ላይ በመሆኑ ምላሽ መስጠት እንደማይችሉ ተገልጿል። የኢትዮጵያ ሰብአዊ መብቶች ኮሚሽንም ባለፈው ግንቦት ወር የአቶ በቴ ዮርጌሳ ግድያን በተመለከተ በመቂ ከተማ የጀመረውን የመስክ ላይ ምርመራ ማቋረጡን አስታውቆ፣ ነገር ግን ምርመራውን በሌላ መልኩ እንደሚቀጥል መግለጹ አይዘነጋም። የአሜሪካ ድምፅ የኮሚሽኑ የምርመራ ሂደት ስለደረሰበትና ከግድያው ጋር በተገናኘ በቁጥጥር ስር የዋሉት ተጠርጣሪዎች ቤተሰብ አባላት ስላነሱት አቤቱታ ከኢትዮጵያ ሰብአዊ መብቶች ኮሚሽን ምላሽ ለማግኘት ያደረገው ተደጋጋሚ ጥረት አልተሳካም። ለአሜሪካ ድምፅ ገልሞ ዳዊት ከአዳማ